የዛሬ 67 ዓመት የኢትዮጵያ ትምህርት መገናኛዎች ኤጀንሲ የኦዲዮቪዥዋል ማዕከል አቋቋመ። ራዲዮና ቴሌቪዥንን ለማስተማሪያነት ለመዋል ማዕከሉ አብነት ሆነ። ኤጀንሲው በ1969 የአውሮፓውያን ዘመን በራሱ ስቱዲዮ መርሃ ግብሮችን እያዘጋጀ ማሰራጨት መጀመሩን ኢትዮጵያ ትምህርታዊ ራዲዮና ቴሌቪዥን የተሰኘው የቶማስ ዲ ቴልሰንና ደምሰው በቀለ ጥናት ይጠቁማል። በዓመታት ውስጥ በተለያየ አቀራረብ ሲዳረስ የነበረው ትምህርት በቴሌቪዥን ከሰሞኑ ወደ ሌላ ምዕራፍ የተሻገረ ይመስላል። ኢትዮጵያ ዘጠኝ የትምህርት ቴሌቪዥን ጣቢያዎችን በያዝነው ሳምንት ከፍታለች። የአሁኑ እርምጃ ልዩ የሆነበት ምክንያት ልዩነቱ፣ የበፊቱ አንደኛ ስፔሲፊክ ነው። ከዘጠኝ እስከ አስራ ሁለት ላይ ብቻ ያተኮረ ነበር። ሁለተኛ ነገር ደግሞ በትምህርት ቤት ላይ ብቻ ነበር ያለው ስርጭት የሚሰራው። አሁን ግን ቤት ለቤት የቴሌቪዥን መሳሪያ ወይም መቀበያ ያላቸው ለማድረግ ነው። ሁሉ እንዲያገኙት ለማድረግ ሁለተኛ ደግሞ እንደዚህ የቪዲዮ ፕሮግራሞቹ ደግሞ ለአንደኛ ደረጃ ተማሪዎችን ተደራሽ ለማድረግ ታስበው ይሰራሉ። አቶ ሰለሞን ወንድሙ ናቸው፣ በትምህርት ሚኒስቴር የመረጃ ቴክኖሎጂ ክፍል ኃላፊ ናቸው። ትምህርትን በቴሌቪዥን የማሰራጨት አሰራር የገጽ ለገጽ ትምህርት እያሉ ባለሙያዎች የሚጠሩትን ተማሪና መምህር በአካል ተቀራርበው የሚያደርጉትን የትምህርት መስተጋብር አማራጭ እንጂ ምትክ ያለመሆኑ ይወሳል። ይህ በመሆኑም አዳዲሶቹ የቴሌቪዥን ጣቢያዎች የሚያስተላልፏቸው መርሃ ግብሮች ይዘታቸውና አቀራረባቸው የተሻለ እንዲሆን መለፋቱን ሰለሞን ወንድሙ ይናገራሉ። ስርዓተ ትምህርቱ ላይ መሰረት አድርጎት ሰሩ ናቸው። ሁለተኛ በክልሎች ደግሞ የሚዘጋጀው የትምህርት ፕሮግራም ክልሎች ጥሩ የማስተላለፍ አቅም ያላቸው የሚያስተምሩትን ትምህርት ደግሞ በዛ ላይ በቂ እውቀት ያላቸው መምህራኖችን በመምረጥ በዛ ደረጃ የተዘጋጀ ነው። ያው የቴሌቪዥን ፕሮግራም የተሻለ በማሳየት ደረጃ ማለት በምስል ደረጃ ሰፖርት አድርጎ ማቅረብ ቢቻልም የገጽ ለገጽ ትምህርቱን መተካት ይችላል ተብሎ አይደለም። ግን እንደ አማራጭ ተማሪዎቹ እንዳይቦዝኑ ወይም ከትምህርቱ ውጪ እንዳይሆኑ ከማድረግ አኳያ ተማሪዎቹ ትምህርታቸውን እንዲከታተሉ ለማገዝ ታስቦ የተሰራ ነው እንጂ ሙሉ በሙሉ ያንን ይተካል ተብሎ አይደለም። የአሁኑ እርምጃ የሰመረው የኢትዮጵያ ትምህርት ሚኒስቴር፣ የህጻናት አድን ድርጅት፣ የተባበሩት መንግስታት የህጻናት ድርጅትና ኤስኢኤስ የተሰኘው የሳተላይት አውድማ አቅራቢ ድርጅት ባደረጉት ትብብር ነው። የህጻናት አድን ድርጅት ቃል አቀባይ የሆኑት ህይወት ምሻው የአሁኑ ምዕራፍ በተለይ የኮቪድ-19 ወረርሽኝ ከትምህርት ላራቃቸው ህጻናት ያለውን ፋይዳ ያስረዳሉ። እንደምናውቀው በርካታ ስራዎች እየተሰሩ ነው። በርቀት ስለሆነ ትምህርት ልጆች ከኮሮና ጋር በተያያዘ ትምህርት ቤት ስለዚህ ተማሪዎች ሳይሰላችሁ ሳይዘነጉ ከትምህርት ሳይርቁ የተለያዩ አዳዲስ መንገዶችን በመጨመር ትምህርት ላይ እንዳሉ እንዲሰማቸው እና ትምህርት ቤት ቢዘጋም ትምህርት እንዳልተቋረጠ እንዲያውቁ እና ትምህርት እንዲገበዩ ለማድረግ ትልቅ ተጨማሪ እርምጃ ነው ብለን እናምናለን። ያው እንደምታወቀው እንግዲህ በቴሌቪዥን ጣቢያ ስለሆነ የሚተላለፈው ምናልባት መጥቀስ ካስፈለገ ስምንት ክልሎችን ያጠቃልላል። በሁሉም በራሳቸው ቋንቋ ነው የሚያስተላልፉት። ኦሮሚያ፣ አማራ፣ ጋምቤላ፣ ሐረሪ፣ ትግራይ፣ ሶማሌ፣ ቤንሻንጉልና ደቡብ ላይ ነው ለጊዜው የተጀመረው። ስለዚህ በእነዚህ ክልሎች ውስጥ ያሉ ተማሪዎች እንዲሁም ደግሞ አንድ ተጨማሪ ትምህርት ሚኒስቴር የሚያስተዳድረው የራሱ ጣቢያ ይኖራል አማካኝነት ትምህርታቸውን እንዲከታተሉ ይደረጋል ማለት ነው። የተማሪዎችን ምገባ መርሃ ግብር ማስቀጠል እንዲሁም መምህራንን ማሰልጠን በመሰሉ ትምህርት ነክ ሰሙነኛ ተግባራት ተጠምዶ የነበረው ድርጅታቸው ትምህርትን በቴሌቪዥን ለማሰራጨት በተጀመረው ስራ የመሳተፍ ፍላጎቱ መርሃ ግብሩ አመትን የሚሻገር ፋይዳ እንዳለው ከማመን እንደሚመነጭም ይናገራሉ። አሁን የሚደረጉ ማንኛውም የርቀት ትምህርትን የሚያበረታቱ ቴሌቪዥንም ሆነ ሬዲዮም ሆነ በኢንተርኔትም ሆነ በሌሎች መልኮች የሚደረጉ ማንኛዎችም ስራዎች ለወደፊቱ ኢትዮጵያ እንዲህ አይነት ችግር አይበለውና ካጋጠማት በቀላሉ መሰረተ ልማቱ ስለሚኖር እንድትጠቀምበት ማገዛቸው አይቀርም። አሁን ብቻ አይደለም የሚያገለግሉት። በተጨማሪም ደግሞ በመደበኛ ሁኔታ ትምህርት በሚቀጥልበት ጊዜ ተጨማሪ ሀብቶች ሆነው ይቀጥላሉ ብለን እናስባለን እና እንዲሁ ለሶስት ለአራት ወር ብቻ የሚዘረጉ እንዳልሆኑም እናምናለን። ዘጠኙ የትምህርት ቴሌቪዥን ጣቢያዎች ኢትዮሳት በተሰኘው የመጀመሪያው የኢትዮጵያ የሳተላይት አውድማ በኩል የሚዳረሱ ናቸው። ኤስኢኤስ የተሰኘው የሳተላይት ቴክኖሎጂ ተቋም ጣቢያዎቹ የሚተላለፉበትን አውድማ አቅርቧል። ኤስኤስ የላክሰምበርግ ካምፓኒ ነው። በዓለም ላይ በሳተላይት ኢንዱስትሪው የመጀመሪያውን የሊዲንግ ካምፓኒ ነው። ከሰባ በላይ ሳተላይቶች በጂዮ እና በሚው ኦርቢት ላይ ይገኛሉ። በቀን ውስጥ ከስምንት ሺህ ሶስት መቶ ቻናሎች በላይ ዓለም ላይ ያሰራጫል። ኢትዮጵያ ውስጥ ኦልሞስት ከሀያ አመት በላይ ቆይቷል። ግን ኦፊስ ከፍቶ መስራት ከጀመረ አምስት ዓመት ሆኖታል። ምንን አገኘሁ። የድርጅቱ የምስራቅ አፍሪካ የሽያጭ ወኪል ናቸው። ድርጅቱ ዘጠኙ ጣቢያዎች የሚተላለፉባቸውን መስመሮች ወይንም ቻነሎች ያቀረበው ካላንዳሽ ክፍያ እንደሆነም ይናገራሉ። የዚህ ምክንያቱ ካምፓኒያችን ብዙ ጊዜ እንደዚህ አይነት ችግሮች ሰዓት ላይ በዓለም ላይ በፈጣን ምላሽ በመስጠት የታወቀ ነው። እንደዚህ አይነት ችግሮች በሚገጥሙበት ጊዜ ሴቭ ችልድረን ብዙ ጊዜ አብረን የምንሰራው እንደዚህ አይነት ችግሮች ላይ አነጋገሩን። እኛ ደግሞ በምን አይነት መልኩ ኢትዮጵያ ውስጥ ያሉትን ተማሪዎች ቤት ውስጥ ያሉትን ተማሪዎች አሁን እንዴት አድርገን ነው ትምህርታቸውን ማስቀጠል የምንችለው የሚለውን ነገር ቁጭ ብለን አብረን ተነጋግረን እኛ ደግሞ ያንን ደግሞ ዘጠኝ ቻናሎችን በተሻለ ጥራት ለተማሪዎች ተደራሽ ለማድረግ ተነጋግረን ያቀረብነው ነገር ነው ትምህርቱን ብንሰጣቸው የተሻለ ትውልድ ማፍራት እንችላለን ብለን ስላሰብ ነው። አሁንም በርካታ የኢትዮጵያ ተማሪዎች ቴሌቪዥኖች ባልበረከቱባቸው ስፍራዎች ይኖራሉ። የእነዚህ ተማሪዎችስ እጣ ምን ይሆናል ብሎ መጠየቅ አይቀሬ ነው። በትምህርት ሚኒስቴር የመረጃ ቴክኖሎጂ ክፍል ኃላፊ አቶ ሰለሞን ወንድሙ፣ ይሄ ለሌላቸው ተማሪዎች ያለው አማራጭ ሬዲዮ ፕሮግራም ነው። በሬዲዮ ፕሮግራም በየክልሎቹ ከአስራ ስድስት ለምሳሌ ዋና ዋና ጣቢያዎች አሉ። የሬዲዮ ጣቢያዎች ማለት ነው በየክልሉ በዛ መሰረት ፕሮግራሙ እየተላለፈ ይገኛል። አንዳንድ ክልሎች ደግሞ የራሳቸው የሆነ ኤፍኤም ቻናል ያላቸው ክልሎች አሉ። እነዚም ክልሎች በኤፍኤም ቻናል ፕሮግራሞቹን የሚያስተላልፉ አሁን ለምሳሌ እንደ አፋር ክልል ላይ ምንም አይነት የቴሌቪዥንን ፕሮግራም ስላልነበራቸው ተንቀሳቃሽ ሬዲዮኖች ለተማሪዎች በማቅረብ ተማሪዎቹ ያንን እንዲያገኙ ለማድረግ ጥረት እየተደረገ ያለበት ሁኔታ አለ። ከቴሌቪዥንና ራዲዮ ስርጭቶች በተጨማሪ በይነመረብን በመጠቀም ለተማሪዎች አጋዥ የሆኑ መረጃዎችና ትምህርቶችን የማዳረስ ተግባራትም እንደሚቀጥሉ ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።